ባንክ አገልግሎት መቋረጡን ተከትሎ ወደ ትግራይ ለቤተሰቦቻቸው ለወገኖቻቸው ገንዘብ ለመላክ የሚሹ ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ የሚኖሩ ቤተሰቦች ገንዘብ ለመላክ በሚፈልጉበት ጊዜ ከ25 እስከ 35 በመቶ ለአገልግሎት ክፍያ እንደሚጠየቁ በመግለጽ አማረዋል። ይህንን በተመለከተ በምሽቱ ዘለግ ያለ ዘገባ ይኖረናል። በሌላ በኩል ደግሞ የዓለም የጤና ድርጅት ከሳምንታት በፊት ማንኪ ፓክስ ወይም ደግሞ የዝንጀሮ ፈንጣጣን ዓለም አቀፍ የማህበረሰብ የጤና ስጋት ሲል ይፈርጁታል። ምን አይነት የጤና ስጋት ነው የደቀነው? ከዚህ በሽታስ እንዴት ራሳችንን መከላከል እንችላለን? በሚለው ላይ ሰፋ ያለ ውይይት እናደርጋለን። ባለሙያ በስልክ መስመራችን ላይ ይዘናል። ሰላም ጤና ስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን እንደምን አብሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሮብ ምሽት ነሐሴ አራት 2014 ዓ.ም የጋቢና ገኝ መሰናዶን ነው በመከታተል ላይ የምትገኙት። ኤደን ገረመው መሰናዶውን እየመራው እስከ ዝግጅቱ ማብቂያ ድረስ አብሪያችሁ የሚቆይ ይሆናል። ኤርምያስ አስማረ የምስልና ድምፅ ምህንድስናውን ይከውንልናል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ወደ ውይይታችን ይሻገራል። ውይይታችንን ልንጀምር ነው። ከሳምንታት በፊት የዓለም የጤና ድርጅት የዝንጀሮ ፈንጣጣ ወይም ደግሞ ማንኪ ፓክስ የተሰኘው በሽታ ከአውሮፓ በመነሳት ወደ ተለያዩ የዓለም ክፍሎች እየተሰራጨ መሆኑን በመጥቀስ ከፍተኛ የሆነ የማህበረሰብ የጤና ስጋት መደቀኑን የተቋሙ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ነው። አስታውቀዋል። ነገር ግን ኢትዮጵያን ጨምሮ የተለያዩ የዓለም ሀገራት ስለ በሽታው በቂ የሆነ ግንዛቤ እየተዳረሰ አይደለም። እስካሁን ድረስም ከ40 በላይ ከሚሆኑ ሀገራት ከአስራ አራት ሺህ በላይ የሚሆኑ ተጠቂዎች ተገኝተዋል። መግቢያችን ላይ እንደገለጽ ነው በስልክ መስመራችን ላይ ባለሙያ ጋብዘናል። በእንግዳችን ዶክተር ኪሩቤል ተስፋዬ ነው የጋበዝ ነው ዶክተር ኪሩቤል ተስፋዬ አጠቃላይ ሀኪምና የህክምና ተመራማሪ ሲሆን በባርሴሎና ነው በአሁን ሰዓት የሚገኘው በስፔን ካልተሳሳትኩኝ ዶክተር ኪሩቤል ጤና ስጥልኝ እንደምናመሸ ጤና ስጥልኝ እንደምን አረፋዳችሁ እግዚአብሔር ይመስገን ዶክተር ኪርቤል እንግዲህ ለጋቢና ቬ እንግዳ አይደለህም። በጣም እናመሰግናለን ጥሪያችንን አክብረህ በተደጋጋሚ ዝግጅታችን ላይ ስለምትገኝ እጅግ አብዝቼ ነው የማመሰግነው። መግቢያ ላይ እንደገለጽኩት ማንኪ ፓክስ ወይም ደግሞ የዝንጀሮ ፈንጣጣ ነው የዛሬ የውይይታችን መነሻና አስተያየቶች ለመሰብሰብ ሞክረን ነበረ። ከተመልካች አስተያየት እንጀምራለን። እስቲ አንድ አስተያየት ሰምተን እንምጣ።

እንግዲህ እንደሰማነው አስተያየት ሰጫችን ስለበሽታው ምንም አይነት ግንዛቤ የለኝም ብላለች። ከሀዋሳ ነው የምትኖረው በቅርቡ ከዩኒቨርሲቲ ተመራቂ የሆነች ወጣት ናት። እንደውም ይህንን ጥያቄ ባቀረብንላት ሰዓት አካባቢዋ ያሉንም ሰዎች ጠይቃ እዛው ከጎኗ ካሉት ሰዎችም ጭምር እንደሰማነው ስለበሽታው ምንም አይነት ግንዛቤ የላቸውም። ዶክተር ኪርቤል እንግዲህ የሷ ጥያቄ ይሄ በሽታ የዝንጀሮ ፈንጣጣ ምንድን ነው ከሚለው እንጀምር እኔም አመሰግናለሁኝ ስለጋብሽኝ ደን በመጀመሪያ የዝንጀሮ ፈንጣጣ በቫይረስ የሚመጣ በሽታ ነው። ከቀላል ራስ ምታት እስከ ትኩሳት ከሞት ድረስ ሊያደርስ የሚችል ነው። አሁን አዲስ ሲመስል እንጂ በአስራ ዘጠኝ ሰባ ጀምሮ አፍሪካ ውስጥ በደንብ ኢንደሚክ ሆኖ የነበረ ነው። አሁን ፓንደሚክ ሆኖ ብዙ ኮንቲነንቶችን ስላካተተ ነው በጣም ብዙ ሰው እየሰማ ያለው እና እንዳለችውም ለብዙ ሰው አዲስ ነው። ግን በሽታው ከሰባ ጀምሮ አስራ ዘጠኝ ሰባ ጀምሮ አፍሪካ ውስጥ በደንብ የነበረ ነው። ይህ በሽታ እንዳልኩሽ በቫይረስ ነው የሚመጣው። ያው ብዙ ሰው ከኮቪድ አስራ ዘጠኝ ጋርም ተገናኝቶ ስለ ቫይረሶች ብዙ እውቀት አለው ብዬ አምናለሁ። በዚህ ሰዓት እና አሁን በዚህ ሰዓት ላይ ወደ ሰላሳ አምስት ሺህ ሰዎችን ኢንፌክት አድርጎ ወይም ይዞ ወደ አንድ መቶ አስራ አንድ ሰዎችን ደግሞ ገሏል ህይወት ወስዷል። ኢትዮጵያ ውስጥ አልተገኘው። ምልክቶቹ ደግሞ ቅድም እንደጠየቀችው እሷም በዋናነት ሰውነት ላይ የሚወጣ ሽፍታ ወይም ራሽ የምንለው ነው። ይህ ሽፍታ ከሌሎች በሽታዎች ስለሚለየው እሱን በደንብ መንገድ እፈልጋለሁ። ይሄ የሚወጣ ሽፍታ ከጭንቅላታችን ውጭ የሆኑ ሰውነታችን ላይ የሚወጣ ነው። መጀመሪያ የሚወጣው እስኪ ብርቶ የምታክል ክብ በዛ ሳይዝ ነው። ብዙዎቹ ቦታ ላይ የሚወጣው እና መጀመሪያ ማ ። አያብጥ <Sess> <Sess> <Sess> <Sess> <Sess> መጀመሪያ ላይ ሲወጣ ከለሩ ነጣ ቀላ ያለ ነው የሚሆነው። ከዛ ግን እየቆየ ሲሄድ ያብጣል። ከዛ ትንሽ እየቆየ ሲሄድ ደግሞ መግል የመያዝ እንትን ይኖረዋል። ከዛ እየቆየ ሲሄድ ደግሞ የመድረቅ እና ክረስትድ ሆነው የመነሳት እንትን ይኖረዋል። ይህ ሁሉ የሚከሰተው በሁለት እስከ ሶስት ሳምንት ውስጥ ነው። ይሄ ዘጠና ሰባት ፐርሰንት የሚሆኑት ታማሚዎች ላይ የሚታየ ምልክት ነው። ስለዚህ ኦልሞስት ሁሉም ላይ ይታያል ማለት እና መለያ አድርገን ልንጠቀመው እንችላለን ሁለተኛውና ሌሎቹ ደግሞ ምልክቶች ትኩሳት ሰማንያ ምናምስት ፐርሰንት ሰዎቹ ላይ ይገኛል። ራስ ምታት ይገኛል። ብርድ ብርድ ማለት ይገኛል። እና ንፍፊቶች ማበጥ ንፍፊቶች ማበጥ፣ ለምሳሌ ቆስሎ ያለበት ቦታ እጅና ደረት ገደማ ከሆነ የአንገትና የብብት ንፍፊቶች ማበጥ፣ እግር ላይ ከሆነ ደግሞ እዚህ መራቢያ አካላችን ግራና ቀኝ ላይ ያሉ ንፍፊቶች ማበጥ፣ ራስ ምታት እና ደግሞ ቁርጥማት፣ እነዚህ እነዚህ በቅደም ተከተል እንደጠቀስኳቸው ምልክቶቹ ናቸው። ግን ልዩ የሆነው ምልክቱ ይሄ የሰውነት ሽፍታው ስለሆነ እሷን ማስተዋል ያስፈልጋል። እሺ ዶክተር ኪርበል በጣም ነው የማመሰግነው። ሌላም አስተያየት እና ሌላ ጥያቄ ተከታዩ ጥያቄ የያዘ ጥያቄ መቷል እና እሱን ደግሞ ሰምተን እንመለስ። ዝንጀሮ ፈንጣጣ የሚባለው በሽታ ኢትዮጵያ ሚዲያዎች ይሄን እውቅና አልሰጡም። ትምህርት ቤት ውስጥም ኒያን ዩኒቨርሲቲ ተማሪንም ሚሄንትም እውቅና የለውም እውቅና የለውም። እውቅና እየተሰጠ አይደለም። በአሁኑ ሰዓት አንደኛ የስርጭት መንገዱ መተላለፊያው በዋናነት ምንድን ነው የሚለው ነገር ማወቅ ፈልጋለሁ። ሁለተኛ ደግሞ ገዳይነቱ ስም ቤት ነው፣ ምን ያህል ፐርሰንት ነው ለ- ለሞት የሚያበቃው እንዲሁ ምንድን ነው የሚለውን ነገር የመተላለፍ ፍጥነቱ ምን ያህል ነው፣ ነገሮች ነው ጠይቅ ፈልጋለሁ። ቴዎድሮስ ጠና ይባላል በአዲስ አበባ ዩኒቨርሲቲ ተማሪ ነው። ያነጋገር ነው ወጣት እንግዲህ መተላለፊያው ምንድን ነው? እሱ ምን ያህልስ ነው የሚያደርሰው ጉዳት ገዳይነቱ ምን ያህል ነው ብሎ ጠይቋል። ዶክተር ኪሩቤል ቀጥል። በጣም ጥሩ ገዳይነቱ ቅድም ለመጥቃየት እንደሞከርኩት አሁን ባለው አሁን አለም ላይ በደንብ የተሰራጨው ዝርያ ሰላሳ አምስት ሺህ ሰዎችን ኢንፌክት አድርጎ ወደ መቶ አስራ አንድ ሰዎችን ገድሏል ስለዚህ ያንን ፕሮፖርሽን መገመት እንችላለን መራቢያና መዛመሻ መንገዶቹ ደግሞ በሰውነት ፈሳሾች ውስጥ በደንብ ይገኛል ስለዚህ ይሄንን የሰውነት ፈሳሾች የምንቀያየርባቸው ድርጊቶች መሳሳም ሊሆን ይችላል፣ የግብረ ስጋ ግንኙነት ሊሆን ይችላል። በዋናነት ከሰው ሰው እንዲዛመት ያደርጉታል። ቀጣይ ደግሞ ቁስሎቹን ቅድም ያልኩትን ቁስል መንካት በዋናነት እንዲዛመት ያደርገዋል። ሶስተኛው ደግሞ ቁስሎቹን ያለበት ሰው የለበሰውን ልብስ መንካት እንዲዛመት ያደርገዋል። ቀጣዩ ደግሞ ብዙ ሰው ደግሞ የሚጠይቀው በአየር ሊዛመት ይችላሉ የሚለው ነገር ነው። በአየር ምራቅ ያው አንዱ ፈሳሽ የሰውነት ፈሳሽ ስለሆነ ምራቅ ውስጥ ይገኛል። ግን ብዙ ጊዜ ሪፈረንስ እንዲሆን የኮቪድን ብዙ ሰው ስለሚያውቀው ይሄኛው እንዲዛመት ሳይዙ በትንሹ ከኮቪድ ስድስት እጥፍ ይበልጣና ትልቅ ነው። ስለዚህ ትላልቅ ድሮፕሌቶች ወይም ደግሞ የምራቅ ጠብታዎች ነው የሚባለው፣ እነሱ መሆን አለባቸው እንዲዛመት ፕራክቲካል የሆነ ወይም ደግሞ መሬት ላይ ወረደ። ምሳሌ ለመስጠት አንድ ሰው ከያዘው ሰው ጋር በትንሹ ከሁለት ሜትር ባነሰ ርቀት ውስጥ ከሶስት ሰዓት በላይ መቆየት አለብን በአየር እንዲዛመትብን ማለት ነው። ግን ሌላው ደግሞ ብዙ ጊዜ የሚዘነጋው የመተላለፊያ መንገድ ይሄንም ቫይረስ የሚሸከሙ ከስሙም እንደምታዩት እንስሳቶች አሉ። እነዚህ ቫይረሶች ከእንስሳት የሚዘሉ ናቸው ወደ ሰው እና ከእንስሳት ነው የዘለለው። ስለዚህ ይሄ የሚሸከሙ ትናንሽ አጥሚ እንስሳቶች አሉ፣ አይጥ እንቸል፣ ጦጣን የመሳሰሉ እነዚህ አጥሚ እንስሳቶች ቢነክሱን፣ ቢቧጭሩን እና ደግሞ ያው በኛ ባህል ባይለመድም ብንበላቸው ከእሱም ሊይዘን ይችላል ማለት ነው። ስለዚህ ምልክቶችን ልንጠብቅ እንችላለን። ከዘጠኝ ቀን እስከ አራት እስከ አስራ አራት ቀን ሊቆይ ይችላል። ምልክት የመጀመሪያውን ምልክት ለማየት ግን በመቧጨር ና በመነከስ የሚመጣው ምልክት ቀድሞ ይመጣል። በልብስ ነክተን ወይም ቁስል ነክተን ከሚመጣው ማለት ነው ዶክተር ኪሩቤል እንግዲህ እንደነገርከን ከሆነ የምራቅን የሚያክል ሲሆን ብለሀል ና ይሄ ነገር ለምሳሌ በቆዳ ንክኪ እንደሚመጣም ገልጸሃል። ልብስ ላይ ምን ያህል ሊቆይ ይችላል? ይሄ ቫይረስ አንድ ቦታ ላይ ምን ያህል ጊዜ ሊቆይ ይችላል? ቫይረሱ ትልቅ ዲኤንኤ ቫይረስ ነው እና ይቆያል። እንደ አሁን የኮቪድ በሳሙናም በምንም ብናጥበው እንትን ይላል። ግን ይሄ ረዥም ሰዓት ይቆያል። ልብስ ላይ አሁን ኮቪድ ስድስት ሰዓት ነው የሚቆየው። ይሄኛውን እስከ ሀያ አራት ሰዓት ልናገኘው እንችላለን። እስፔሻሊ ቁስል የነካ ልብስ ላይ ዳይሬክት ኮንታክት የነበረው ላይ ከሆነ፣ ስለዚህ የበለጠ ጥንቃቄ የሚያስፈልገው ነገር ነው እያልከኝ ነው። እንግዲህ ዶክተር ይሄ በሽታ እንደጠቀስከው ከተለያኛ ሀገር ባይለመድም የተለያዩ እንደ አይጥ የመሰሉ እንስሳቶችን አድ ነው በሚበሉ በምዕራብ እና በማዕከላዊ አፍሪካ የነበረ ነው እና አሁን በአሁኑ ሰዓት ግን ከአውሮፓ ነው የተነሳው። ከበሽታው ጋር ተያይዘው ያሉ አሉታዊ ግንዛቤዎች ምንድን ናቸው? ከአውሮፓ ተነሳ ሲባልም ደግሞ ተመሳሳይ ጾታ አፍቃሪ ከሆኑ ወንዶች ተጀምሯል ይባላል። ግን ይሁንና የዓለም የጤና ድርጅት ደግሞ እንዲህ ተብሎ በሽታው መዛመቱን ሊያቆም ስለማይችል ወደ እነሱ ላይ ብቻ ከማተኮር ሁሉም ሰው ላይ ሊመጣ የሚችል ነገር በመሆኑ ዓለም በሙሉ ግንዛቤ ሊወስድ ይገባል ይላል። ና ሌሎች ከዚህ ከበሽታው ጋር ተያይዞ ያሉ የግንዛቤ አሉታዊ የሆኑ ግንዛቤዎች ወይም የተሳሳቱ አመለካከቶችንና ና በዚህ ዙሪያ ደግሞ ያሉ ነገሮችን እስቲ አያይዘ ሰፋ እሺ አዎ፣ ታሪክ ራሱን እየደገመ ነው የሚመስለው። እውነት ለመናገር ኤች አይ ቪም ላይ ሲጀምር መጀመሪያ እንደዚህ የተመሳሳይ ፆታ አፍቃሪዎች በሽታ ነው ተብሎ የነበረው፣ ግን ሁሉም ጋር ተዛምቶ ነበር። አሁንም ዳታው እንደሚያሳየው አውሮፓም ላይ ከዘጠና አምስት ፐርሰንት በላይ እነሱን ነው እያጠቃ ያለው፣ ግን ያ ማለት ሌላውን አያጠቃም ማለት አይደለም። ይህ አንደኛው አሉታዊ ግንዛቤ ነው። ሁለተኛው ደግሞ በዋናነት አንቺም እንዳነሳሽው መጀመሪያ ይሄ ወረርሽኝ የጀመረው ከአውሮፓና ከአሜሪካ ሆኖ ሳለ ደብሊዩኤችን ጨምሮ የዓለም ጤና ድርጅትን ጨምሮ ሲያሰራጩት የነበሩት ምስሎች ግን የጥቁሮችን ምስል ነበረ በጣም ብዙ ክርክሮች ያስነሳ የነበረ ማለት ነው። ስለዚህ ይሄም የጥቁሮች በሽታ ነው የሚለውም ነገር አዋጭም አይደለም። ከአፍሪካን የጀመረው እውነት ነው ግን ይሄም የእኛም ስለሆነም ነው በተወሰነ መልኩ ችላ የተባለ የነበረው። ምክንያቱም ይሄ እንኳን እቺ አሁን አለም ላይ የተሰራጨችዋ ዝርያ ከሁለት ሺ አስራ አምስት ጀምሮ ወደ አምስት መቶ ሰዎችን እስከ ዛሬ ድረስ ናይጄሪያ ውስጥ የጎዳ እየመጣ የነበረ ዝርያ ነው። ቅድም እንዳልኩሽ ከአስራ ዘጠኝ ሰባ ጀምሮ ደግሞ ዴሞክራቲክ ሪፐብሊክ ኮንጎን እና ያንን ምዕራብ አፍሪካን ሲያጠቃ የነበረ ነው። ምንም እንኳን ክትባት ቢኖረንም መድኒት እንኳን የለንም። የምንጠቀምለት መድኒት ለስሞል ፖክስ ወይም ደግሞ የፈንጣጣ በሽታ አሁን ከዓለም ላይ ጠፍቷል ለእሱ የተዴቨሎፕ የተደረገ ወይም የተመረተ መድኒት ነው የምንጠቀመው እና ያው የአፍሪካ በሽታ ነው መባሉ እንደ አንድ አሉታዊ ነገር ቢሆንም እኛም ደግሞ መንቃት አለብን፣ እንደ አፍሪካዊ የእኛ በሽታውን የሁሉ ጊዜ ቆይቶ የራሳችንን ምርምር ማድረግ የራሳችን ነገር ላይ መስራትን እንዳለብንም የሚያነቃ እንደ ማንቂያ ደውልም አየዋለሁ እኔ። እስቲ አሁን ደግሞ ስለ ሕክምና ሂደቱ እናውራ። በኮቪድ-19 ወቅት አንድ ታማሚ ራሱን ካወቀበት ጊዜ ጀምሮ ራሱን ለይቶ እንዲቀመጥ እንዲሁም ደግሞ የተለያዩ ህክምናዎችን እንዲወስድ ይደረግ ነበር። እና ምን አይነት ህክምናዎች ናቸው የሚደረጉት? አንድ ታማሚ መታመሙን ካወቀበት ጊዜ ጀምሮ ማድረግ የሚችላቸው ጥንቃቄዎች ምንድን ናቸው? በጣም ጥሩ ጥያቄ ነው። የመጀመሪያው እንዲሁም መለየቱ በጣም የሚጠቅመው እዚህ ላይ ነው። ይሄኛው የመንኪ ፖክስ በሽታ ላይ በጣም መለየቱ ይጠቅመናል። ምክንያቱም አንድ ሰው አንድ ሰውን ያለማስያዝ እድሉ ይሄ አርኖት እንለዋለን በኤፒዲሚዮሎጂ ቃል፣ አንድ ሰው አንድ ሰውን ሳያዝ ሳያስይዝ በሽታው የመልቀቁ እድል በጣም ከፍ ያለ ነው። እዚህ ላይ ኮቪድ ላይ ግን የፈለገ ብንጠነቀቅ አንድ ሰው በትንሹ አንድ ሰው ያስይዛል። ስለዚህ ይሄኛው ላይ በጣም አድቫ እንትን አለን እድል አለን። ሰዎችን ብንለይና ብናቆያቸው በጣም ጥቅም አለው። ሁለተኛ አንድ ሰው ከተያዘ በኋላ እንዳልኩሽ የሚሰጠው የድጋፍ ሕክምና ወይም ሰፖርቲቭ ኬር የሚባለው ምንድን ነው? ማስመለስ እና እንትን ካለ ድርቀት እንዳይጎዳው ፈሳሽ መስጠት፣ ትኩሳት ካለ ትኩሳቱን መቀነስ፣ ቁስሉ በሌላ ሱፐር ፖዝድ ኢንፌክሽን ይባላል። ባክቴሪያ ተጨምሮ እዛ ቦታ ላይ ቁስሉ እየተባባሰ ከሄደ እሱን ባክቴሪያውን ማከም ይሄን ይሄን ድጋፍ ሰጥቶ በሽታው በራሱ እንዲጠፋ ማለት ነው። ግን በጣም አንዳንድ የበዙ ወይም ደግሞ የከፉ ሰዎች ላይ የከፋባቸው ሰዎች ላይ የሚሰጡ ለስሞል ፖክስ ቅድም እንዳልኩሽ ለፈንጣጣ የተመረቱ መድኃኒቶች አሉ ለዚህኛውም ሆኑ ማለት ነው ሊያገለግሉ የሚችሉ አንቲቫይራል መድኃኒቶች አሉ። ከዛ ባለፈ ደግሞ ለስሞል ፖክስ የወሰድ ነው ክትባት በጣም በጣም ተከላካይነቱ አሁን እየታየ ነው፣ ለፈንጣጣ የተወሰደው ማለት ነው። ግን ለራሱ ደግሞ የተሰራ ለዚህ ለዝንጀሮ ፈንጣጣ ደግሞ የተሰራ የራሱ ክትባት አለ። ሁለት ሺ አስራ ዘጠኝ ላይ የተለቀቀ የመጀመሪያው ሁለት ሺ ሰባት ላይ ነበር፣ ይሄኛው ሁለት ሺ አስራ ዘጠኝ ላይ ያለው ብዙ የጎንዮሽ ጉዳቶቹን ቀንሶ ያወጡት አለ። በቤልጅየም ሀገር ነው እየተመረተ ያለው ክትባት አለ። ስለዚህ ክትባቱ በጣም ይከላከላል። ከሁሉ በላይ ግን ምልክቶቹን ለይተ እራሳችንን ማግለል በጣም በጣም በጣም ጠቃሚው መንገድ ነው። እንግዲህ የዓለም የጤና ድርጅት መጀመሪያ የጤና ስጋት አይደለም በሚለው ላይ ረዥም ጊዜ ይህን በሽታ ይዞት ቆይታል፣ ግን አሁን የጤና ስጋት መሆኑን ካወጀበት ጊዜ ጀምሮ ደግሞ የተለያዩ እንቅስቃሴዎች ሀገራቶች እንዲያደርጉ እየገፋፋ ቢሆንም ቸልተኝነት ይታያል። ና ኢትዮጵያ ውስጥ ያለው እንቅስቃሴ ምንድን ነው? እሱ ምን ይመስላል ትላለህ? በአንተ ግንዛቤ ና በአንተ መመዘኛ እንዲሁም ደግሞ ከዚህ ከጤና ኮሚኒኬሽን ወይም ተግባቦት አንጻር ምን ስራዎች ናቸው ሊሰሩ የሚገቡት? በጣም ጥሩ። የሄደን አሁን ኢትዮጵያ ውስጥ የለም። እስከ ዛሬ ድረስ ዘጠና ስድስት ሀገሮች ውስጥ ነው የተገኘው፣ እኛ ሀገር የለም። የኢትዮጵያ የጤና ጥበቃ ድርጅትም መግለጫ እና ሪፖርት እንዲሆን ሰርቬላንስ ወይም አሰሳዎችን ጀምሯል። ሆስፒታሎች ሪፖርትድ ኬዝ ይባላሉ። አሁን አንድ ኬዝ ሲገኝ ሪፖርት የምታደርጊያቸው እዛው አክመሽ ወይም ደግሞ አስተኝተሽ ማታከሚያቸዋሉ። እንደዛ ሪፖርት እንዲደረግ ወይም ደግሞ እንድናሳውቅ ተነግሯል። ሁሉም ሰርቬላንስ እየተደረገ ነው፣ ግን የሚቀረው ቅድም እንዳልሽው ህዝቡን ጤና ግንዛቤው ማስጨበጡ እውቀቱን ማስጨበጡ ነው የሚቀረው ብዬ አምናለሁ። ከሁሉ ደግሞ ባለፈ የተረሳው ነገር ብዙ አለም ላይ መሆን እያየሽው ሊሆን ይችላል ይሄ የፓንደሚክ ፋቲግ ወይም ደግሞ ሰው በጣም የመሰላ ነገር አ የኮቪድ በጣም ብዙ ነገር ሰውን አይምሮ ላይ ጭንቀት አሳልፎ ስላለ የመሰላቸት ነገር የመጣው ይምጣኝ ማለት ነገር ዓለም ላይ እየታየ ነው። ኢትዮጵያን ብቻ ሳይሆን ዓለም ላይ እየታየ ነው። የእነዚህም ሁለቱ ወረርሽኞች ፓንደሚክ ማለት ብዙ ክፍለ ሀገሮችን ሲያካትት ነው ያ ስም ራሱ የሚሰጠው እና በታሪክም እንደዚህ ተከታትሎ አይመጡም ነበረ። ስለዚህ ተከታትሎ መምጣቱም የሰውን መሰላቸት ጋር ተደምሮ ይሄኛው ችላ መባሉ እየታየ ነው በሁሉም ላይ ግን፣ በጤና ጥበቃ ደረጃ ዝግጅቶች እየተደረጉ ነው። ከዛ በላይ ግን ህዝቡን ግንዛቤ ማስጨበጡ በተለይ ይሄ ቁስሉ ሊለይ ስለሚችል ዘጠና ፐርሰንት ዘጠና ሰባት ፐርሰንት ሰው ላይ ደግሞ ስለሚወጣ ስለዚህ እሱን ለይቶ አውቆ እሱ የመጣበት ሰው ራሱን ለይቶ ሌላ ሰው ሳያሲዝ የማለፉ እድል ከፍ ያለ ስለሆነ እሱን ነገር ማስተማሩ ላይ በደንብ ብንሰራ። አላለ መልካም። ሌላ አንድ እንዲሁ እንዲሁም ከዚሁ ከምንሰራበት ከቪኦኤ ውስጥ የመጣ ጥያቄ ነው ይሄ ጥያቄ። እንደ ወላጅ አንዲት ወላጅ ጠይቅልኝ አለችኝ ነው አሁን ወደ ስቱዲዮ ስመጣ። ና ይሄ በሽታ ምን ያህል ልጆችን ያጠቃል? ከልጆች ጋር በተያያዘ ያለ ሁኔታ ምንድን ነው? አሁን እንዳልኩሽ ከተጠቁት እነዛ ሰላሳ አምስት ሺህ ሰዎች ውስጥ በዴሞግራፊ ለይተው በፆታ በምን ለይተው አሶሲሽን ወይም ደግሞ ቁርኝት እየፈለጉለት ነበረ። ወንድም ህፃንን፣ ትልቅ ሰውን ምንን የሚለው ከዛ ውስጥ ያገኙለት ትልቁ ቁርኝነት ይሄ የተመሳሳይ ፆታ እንትንን ሰዎችን የሚያጠቃው ነው። ወደ ዘጠና አምስት ፐርሰንቱ በዚህ አይነት አክት ወይም ደግሞ በዚህ አይነት ድርጊት ውስጥ ያሉ ሰዎችን ስለሆነ ነው። ከዛ ውጭ ግን ህፃናትን እና እድሜያቸው የገፋን ሰዎች የትኛውም ኢንፌክሽን ወይም ደግሞ ባክቴሪያም የቫይረስም በሚያጠቃበት ልክ ይህን በሽታ ያጠቃል። ስለዚህ ከሌላው በተለየ እነዚህ ህጻናትና እድሜያቸው የገፋ ሰዎች የተጋለጡ ናቸው ለእንደዚህ ለኢንፌክሽን በሽታዎች ምክንያቱም የኢሚዩኒቲያቸው ወይም ደግሞ የመከላከል የሰውነት የመከላከል አቅማቸው እንደኛ የዳበረ ስላልሆነ ብዙ ብዙ ነገሮች ላይ ይጠቃሉና ያ ነው ያለው። እሺ መልካም። እንግዲህ አሁን እያጠቃለል ነው፣ ሰዓታችንም እያለቀ ስለሆነ ከዚህ በሽታ ራስን መጠበቅ እንዴት ይቻላል? ያው ደጋግመህ ልጠቁም ሞክረሃል፣ ግን እንደ ማሳረጊያ ያንን ነጥቦች ድጋሚ ብናነሳቸው ስለማወድ ነው ይሄን ጥያቄ የምጠይቅህ። በጣም ጥሩ። አንደኛ ክትባቱን ማግኘት የሚችል ሰው ቢከተብ፣ ሌላ ዓለም ላይ ያለ ሰው። ሁለተኛ ክትባቱን ማግኘት የማይቻልበት ቦታ ላይ ያለ ሰው ደግሞ ከሆነ የሰውነት የመከላከል አቅምን ከሚቀንሱ ነገሮች መቆጠብ፣ የሚጨምሩ ነገሮችን ደግሞ እንደ ምግባችንን ማስተካከል፣ የአካል ብቃት እንቅስቃሴ መስራት፣ በቂ ፈሳሽ መውሰድ፣ ቫይታሚን ዲ ከፀሐይ የምናገኘውን ማግኘት በደንብ እንቅልፍ በትክክል ማድረግ እና ደግሞ ይሄ የሚያስጨንቁ ነገሮችን መቀነስ፣ እነዚህ በደንብ የሰውነትን የመከላከል አቅም የሚጨምሩ ነገሮች እንደሆኑ ይታወቃል። እነዚህን ነገሮች ማድረግ ሁለተኛ ደግሞ ይሄንን ምልክቶቹን ለይተን አንደኛ እኛ ላይ አምጣው ከመጣ ራሳችን ለመለየት መዘጋጀት፣ ሰዎችም ላይ ደግሞ ካየነው ላለመዳፈር እንትን ማለት ነው፣ ራሱን መጠበቅ ነው። እሺ ዶክተር ኪሩቤል ተስፋዬ ሕክምና አጠቃላይ የሕክምና ባለሙያ እንዲሁም ደግሞ የሕክምና ተመራማሪ ነው። ከጋቢና ቬይ ጋር ስላደረግ ከቆይታ እንግዳችን ስለሆነ በእጅግ አብዝተን እናመሰግናለን። በጣም አመሰግናለሁ። እሺ ወደ ተከታዩ ዘገባዎቻችን ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። ና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከኛ ጋር ስለነበራችሁ አብዝተን እናመሰግናለን። ወደ ተከታዩ ዘገባ ነው የምናልፈው። የኢትዮጵያ ፌዴራል መንግስት ትግራይ ክልልን ለቆ ከወጣ ባለፉት 14 ወራት ውስጥ በክልሉ የባንክ አገልግሎት ተቋርጧል። ኢትዮጵያ ውስጥና ከኢትዮጵያ ውጭ በተለያዩ አካባቢ የሚኖሩ የክልሉ ተወላጆች ለቤተሰብ አባላቶቻቸው ገንዘብ ለመላክ ሲሹ ከ20 እስከ 35 በመቶ የአገልግሎት ክፍያ መክፈል እንደሚጠበቅባቸው ተናግረዋል። ደረጀ ደስታ እንዲሁም ደግሞ ሙልጌታ አጽብሃ ባለሙያ አነጋግረው እንዲሁም ደግሞ በክልል ውስጥ በዚህ ችግር እየተጎዱ ያሉ ዜጎችን አነጋግረው ተከታዩን ዘገባ አጠናቅረዋል። አቶ ተስፋሁን ካሳይ በዩናይትድ ስቴትስ በሜሪላንድ ግዛት ነዋሪ ናቸው። ኢትዮጵያ ለቀው ከወጡ ሀያ ዓመታት ተቆጥረዋል። ጦርነቱ ከመጀመሩ በፊት ቤተሰብ ለመጠየቅ ትግራይ ውስጥ እንደነበሩ ይናገራሉ። ከጦርነቱ በኋላ ግን ከቤተሰቦቻቸው በኩል የሰሙት ነገር የለም። ችግራቸውን ሊቀርፍ ይችላል ያሉትን ገንዘብ ግን የአገልግሎት ክፍያ ከፍለው እንደሚልኩም ይናገራሉ። ጦርነቱ ከመጀመሩ በፊት አመር ትግራይ ውስጥ ነበርኩ፣ ቤተሰብ ለመጠየቅ ነበር። ከዛ በኋላ ግን ምንም ግንኙነት የለም። በምን ሁኔታ ላይ ነው ያሉት ቤተሰቦቹ? አሁን የኑሮ ሁኔታቸው ምን ይመስላል? ያ አሳዛኝ ፓርቱ ነው። በህይወት ይኑሩ ምን አይነት ኢኮኖሚክ ኮንዲሽን እንዳሉ ጤንነታቸው ምን እንደሚመስል ከመገመት ውጪ ማወቅ አትችልም። ምክንያቱም ኢንተርኔት የለም፣ ስልክ የለም። ስለዚህ በደፈናው እንደ ህዝብ፣ የትግራይ ህዝብ እንዳለ በከበባና ከሁሉም አይነት ኮሚኒኬሽን እና ሰርቪስ በማዕቀብ ላይ ስላለ እንደ ህዝብ ከመተንበይ ውጪ ምንም ማወቅ ዝም ብዬ ሳስበው መኖሩ ራሱ እንዴት እየኖረ እንደሆነ ለራሴ በእግዚአብሔር ጸጋ ካልሆነ በስተቀር ይከብደኛል ምን አይነት ኑሮ እየኖረ ነው የሚለው ስለዚህ የምገምተው ተጉሳቁለዋል በመድሃኒት በመድኃኒት እጦት የሚሞት የሚጎዳ እንዳለ ገምታለሁ የሚበላውን ነገር ያጣም ብዙ እንደሆነ ትገምታለ እርዳታ ሊያደርጉ ሞክረዋል የገንዘብ ድጋፍ ለማድረግ ምክንያቱም ብዙ የውጭ የሚኖሩ ሰዎች ያደርጋሉ ግን በዛ መንገድ ቤተሰቦችን የሚረዱበት አግባብ አለ መንገድ አለ አለ እናደርሳለን የሚሉ ሰዎች ታገኝ ትችላለህ። ትልካለህ ሰላሳ ከመቶ አርባ ከመቶ ሀምሳ ከመቶ ፐርሰንቴጅ ቀንሰው አድርሰልን የሚሉ አሉ። ትልካለህ፣ ደርሰዋል፣ አደረሰም ግን ማረጋገጫ ታገኝም፣ ዝም ብለህ ቤተሰቦች ላለመርዳት መርዳት መርጥና ትልቀዋለ ለዚህ ይድረስ አይድረስ በቤተሰቡ ትንሽ ህይወት በማዳን ላይ ኮንትሪቢዩት አድርግ ያሉ ለማለት ይከብዳል። ምክንያቱም መድረሱ አታውቀውም። እንደ አቶ ተስፋሁን በትግራይ ክልል ቤተሰብ ያለው ማንኛውም ሰው እንደሚልከው የገንዘብ መጠንና እንደሚደርስበት ጊዜ ከሀያ እስከ ሀያ አምስት ከመቶ አስቆርጦ መላክ ይጠበቅበታል። ይህ ማለት አንድ ሰው መቶ ብር ለመላክ ቢፈልግ ከሀምሳ ብር እስከ ሀያ ብር ድረስ ሊቆረጥበት ይችላል። የመቀሌ ከተማ ነዋሪዋ ህይወት ተስፋ የባንክ አገልግሎት በመዘጋቱ ምክንያት እንዲህ ባለ አገልግሎት ለመጠቀም እንደተገደዱ ገልጻ፣ ይህንን በሚያደርጉ ላይም ማዘኗን ትናገራለች። ምክንያቱም የባንክ መዘጋት የባንክ መዘጋት ነው እንጂ ሌላ ምን አለ? ባንክ ውስጥ ያለውን ሰው አውጥቶ ራሱ እንኳን ሊበላ አልቻለ። እሱ ነው ዋና ችግሩ እንጂ ሌላ ምን አለ? የባንኩ እንኳን ቢፈታ ትንሽ ለውጥ ያመጣል ብዬ አስባለሁ። በዛ ላይ ደግሞ ወንድሞቻችን ካላቸው ብር ተቸግረውም ቢሆን ያስቀመጡትም ቢሆን ለወንድም ለቤተሰብ ብለው ሲልኩ፣ እነዚህ ደግሞ የሆነ ፐርሰንት እየቆረጡ እጅግ በጣም እንትን ነው። ኤኒዌይ ግን እነዚያ የሚልኩልን እጅግ በጣም እናመሰግናለን። እግዚአብሔር ይባርካቸው። ለነዛም ደግሞ የሚቆርጡት እንዲቀንሱትና ትንሽ ማስተዋል እንዲሰጣቸው እናገራለሁ። ለሚልኩልን ግን እግዚአብሔር ይርዳችሁ። እውነት በጣም ነው የምናመሰግነው። ደርሳችሁልናል። ማንም ዘመድ፣ ጎረቤት፣ ጓደኛ ማንኛውም ሰው ነው የሚልክልን ያለው፣ እግዚአብሔር ስጥልን በጣም እናመሰግናለን በዚህ አጋጣሚ። ሕይወት ቢያንስ የባንክ አገልግሎት መክፈት ቢቻል እንዲህ ካለ ተገቢ ያልሆነ ክፍያ መላቀቅ እንደሚችሉ ችግራቸውን በተወሰነ መጠን ሊቀንስ እንደሚችል ጨምራ ገልጻለች። በትግራይ ክልል ከባንክ አገልግሎት በተጨማሪ የስልክና የኢንተርኔት አገልግሎት ባለመኖሩ ነዋሪዎቹ የተላከላቸውን ገንዘብ ስለመቀበላቸውም ሆነ በመቶኛ ምን ያህል እንደተቆረጠባቸው ለላኪዎቻቸው የሚነግሩበት መንገድ እንደሌለ ነዋሪዎች ይናገራሉ። የእሳቸውም ችግር ተመሳሳይ መሆኑን የመቀሌ ከተማ ነዋሪው አቶ አበበ ሀበሻ ይናገራሉ ትግራይ ውስጥ የምርኩ እስካለሁ ድረስ እንደ ማንኛውም የትግራይ ነዋሪ ከፍተኛ ችግር ውስጥ ነው ያለሁት። በአሁኑ ሰዓት ደሞዝተኛም ደሞዝ የለውም። ከዛች ከቤተሰብ ከሚመጣው ፐርሰንት ተቆርጦ እንደገና ገበያ በዛቸው ሸምተን ነው የምንጠቀመው። ገበያም የለም። ጤፍም ወደ 16 ነው ነኩንታል። ዘይት፣ ማንኛውም ነገር ማለት ጆ ታቃ እጅግ እጅግ በጣም ስለጨመረ አሁን ቤተሰብን ከዛ በሚመጣው ብር መመገብ አልተቻለም። በጣም ከባድ ነው። እና እርዳታም ቢሆን ያው ካለው የናፍጣ የነዳጅ ችግር በየቦታው ሊደርስ አልቻለም። አሁን ቤተሰቦች እኔ ክፍል ወረዳ ነው ያሉት፣ እኔ መቀሌ ነው ያለሁት። እንደምንሰማው እርዳታ እየደረሳቸው አይደለም፣ ቢኮዝ የናፍጣ ችግር አለ ማጓጓ ስላልተቻለ ማለት ነው። እና ከባድ ነው፣ ከባድ ፈተና ውስጥ ነው ያለ። ኑሮ መምራት አልተቻለም። ቤተሰብ እጅግ ከፍተኛ ችግር ውስጥ ነው ያሉት። ከተለያየ የቤተሰብ አባል ገንዘብ ሲላክላቸውም ከ20 እስከ 35 በመቶ የሚሆነው እንደሚቆረጥ ያስረዳሉ የባንክ አገልግሎት ትግራይ አካባቢ ምንም ስለሌለ ከተለያየ አካባቢ ከውጭም አዲስ አበባ አካባቢ ካሉ ቤተሰቦቻችን ሲላክ ከ20 እስከ 35 ፐርሰንት መጀመሪያ አካባቢ አሁን ወደ 35 ፐርሰንት እንደዚህ መቶልኝ ያውቃልና 35 ፐርሰንት ተቆርጦበት በዛ ላይ ገበያ ደግሞ እንደሚታወቀው በጣም ከፍተኛ በከፍተኛ ደረጃ ነው ጭማሪ ያለው። ማንኛውም ሸቀጥ እጅግ እጅግ እጅግ በጣም ጨምሮ ያለው። እዛ ላይ ያን ያህል ተቆርጦበት እንደገና ወደ ገበያ ስትወስደ ምንም ሊገዛ የሚችል አይደለም እና ትግራይ ውስጥ በአሁኑ ሰዓት ህይወት እጅግ እጅግ እጅግ ከባድ ነው እና በዚሁ አጋጣሚ ማለት የሚፈልገው መንግስት የህዝቡን ችግር ተረድቶ፣ ያው የትግራይ መንግስትም አክቹዋሊ የትግራይ መንግስት ያው ለሰላም ያው ዝግጁ ነው፣ ግን ከወደ ከፌዴራል መንግስትም የትግራይ መንግስትን የሰላም ጥሪ ተቀብሎ ባንክ የሚከፈትበትን የተለያዩ ሞባይል ማንኛውም መሰረታዊ አገልግሎቶች የሚጀመሩበትን መንገድ ካላመቻቹ፣ በጣም ከፍተኛ ችግር ላይ ነው ያለው ህዝቡ። በረሃብ እያለቀ ነው። ገንዘብ ያለውም የሌለውም አሁን ማንም ከማንም የተሻለ ስላልሆነ ያለውም የሌለውም ከፍተኛ የማጣ እጦት ላይ ስላለ ከፍተኛ የገበያ የዋጋ ንረትም አለ እና ይሄ ከበባው ካልተነሳ በስተቀር እጅግ ከባድ ነው። በጣም ፈታኝ ጊዜ ነው ያለ ነው። የአገልግሎት ክፍያ በሚል በዚህ መጠን ከፍ ማለቱም አስከፊ መሆኑን ይገልጻሉ። ከ20 እስከ 35 ፐርሰንት መቁረጥ ማለት በጣም ከባድ የሚዘገን ነገር ነው። ም ሰው በአሁኑ ሰዓት መረዳዳት ሲገባን ያለው አክቹዋሊ የተወሰነ ፐርሰንት ቢወስ ምንም ችግር ላይሆን ይችላል። ግን ይህን ኦልሞስት ግማሽ ነው፣ ይህንን ያህል እንትን ማለት ሮበሪ እንደ በቃ የመቀማት ያክል ነው እኔ የማስበው። እና መተዛዘን ነው የሚገባል በዚህ ሰዓት ያንን ባያደርጉ ደስ ይለኛል። ግን አማራጭ ስለሌለው ህዝቡ ሳይወድ በግድ ነው እየተቀማ ያለው እና በጣም ከባድ ነገር ነው። ባያደርጉት ደስ ይለኝ ነበር። በኢንዲያና ክፍለ ግዛት የሴንት ሜሪ ኮሌጅ የቢዝነስ አስተዳደር ክፍለ ትምህርት ኃላፊና መምህር የሆኑት ረዳት ፕሮፌሰሩ ዶክተር አብራር ፍትዊ ጦርነቱ በትግራይ ክልል ኢኮኖሚ ላይ ትልቅ በትር ማሳረፉን ይገልጻሉ። የዚህ ሁሉ ምንጩ ጦርነቱ መሆኑንም ያስረዳሉ። አሁን ትግራይ ውስጥ እንደሚታወቀው የኢንዱስትሪ የግብርና፣ የትምህርት እንዲሁም የጤና ተቋማት ሁሉ ወድመዋል። የኢንዱስትሪ ብንል ፎሪንስ ለምሳሌ ምርት የለም ገሚሱ የኢንዱስትሪ ንብረቱ ተዘርፈዋል። ፋብሪካዎች ለምሳሌ ትራኮች፣ መኪኖች ተዘርፈዋል፣ ገሚሱ ወድመዋል። እንዲሁም እንደሚታወቀው ጥሬ እቃ የሚገባበት ሁኔታም የለም፣ ነዳጅም የለም፣ መብራትም የለም። ስለዚህ ኢንዱስትሪ አንድ የኢኮኖሚ አካል ነው። በዚህ መሰረት ኢንዱስትሪው ከኢኮኖሚ ውጭ ሆነዋል። የጤና ተቋማት አገልግሎት መስጠት አይችሉም፣ ማሽኖቻቸው ተዘርፈዋል፣ መድኃኒት የለም። እንዲሁም የትምህርት ተቋማትም እንዲሁ ላቦራቶሪ መሳሪያዎቻቸው የሉም። አንዳንድ ቦታዎች ላይ ወንበርም ጭምር ሳይቀር ተዘርፈዋል። አገልግሎት እየሰጡ እንዳልሆነ ይታወቅ ጉዳይ ነው። ሌላው እርሻ ምርትም አሁን ባለው ሁኔታ በጣም ቀንሰዋል። የእርሻ መሳሪያዎች ወድመዋል። በሬዎችም ሳይቀሩ ተዘርፈዋል ወይም ታርደዋል። ማዳበሪያና ምርጥ ዘር በበቂ ሁኔታ እየገባ እንዳልሆነ ይታወቃል። ፋይናንሻል ሲስተሙም ስናይ ታወቀው ባንክ የለም፣ ኢንቨስትመንት የለም፣ በጀት አልተመደበም፣ ደሞዝም የሚከፈል መንግስት ሰራተኛም የለም። የገንዘብ ዝውውሩ በጣም አናሳ ነው። በሰዎች እጅ የነበረ የገንዘብ ዝውውር መሰረት ያደረገ ነው። ስለዚህ በአጠቃላይ እነዚህ የአንድ ክልል ወይም የአንድ ሀገር የኢኮኖሚ አውታሮች ተደርገው የሚወሰዱ በሙሉ ችግር ላይ ስለሆኑ ትግራይ ኢኮኖሚ በጣም ችግር ላይ እያለ መሆኑን ነው የሚያሳየን። አድማጮች ትግራይ ክልልን በተመለከተ የገንዘብ እንቅስቃሴ ላይ የጀመርነው ዘገባ አላበቃም። የንግድና ምጣኔ ሀብት ባለሙያ ዶክተር አብራር ፍትዊን አስተያየት ከሌሎች ባለሙያዎች ሀሳብ ጋር ጨምረን በሚቀጥለው ሳምንት ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ናቤናቤ እዚህ ላይ ተጠናቀቀ። አብራችሁ ስለነበራችሁ እናመሰግናለን። በነገው ምሽት እንጠብቃችኋለን። ሰላም ጤና ስጥልኝ።